የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ በኦሮሚያ ቤተ ክህነት አደራጅ ኮሚቴ ላይ ያስተላለፈው ውሳኔ አግባብ አይደለም ሲሉ የኦሮሚያ ክልል ሊቃነ ጳጳሳት ለጋዜጠኞች መግለጫ ሰጥተዋል። ፀሐይ ዳምጠው ዝርዝሩን ይዛለች። የካቲት 9 2012 የኢትዮጵያ ኦርቶዶክስ ሲኖዶስ በኦሮሚያ ቤተ ክህነት አደራጅ ኮሚቴ ላይ ያስተላለፈው ውሳኔ በቤተ ክርስቲያን ሕግ ልክ ስላልሆነ በሲኖዶሱ እንደ ኦሮሚያ ክልል ብፁዓን ሊቃነ ጳጳሳት ውግዘቱን ማንሳታችን እናሳውቃለን በማለት ማብራሪያ የሰጡት በሲኖዶሱ የደቡብ ምዕራብ ሸዋ ሀገር ስብከትና የምስራቅ አፍሪካ ሀገረ ስብከት ብፁዕ አቡነ ሳውረሪያስ ናቸው። ህዝቡ በሚሰማው ቋንቋ ይማር፣ ያምልክ፣ ይጸልይ፣ ንስሐ ይግባ ከኃጢአት ተጠብቀው የእግዚአብሔርን መንግስት ይውረስ ብሎ መጠየቅ ዶግማውንና ቀኖናውን ትውፊቱንም የሚጥስ ባለመሆኑና ይልቁንም የህዝቡ ጥያቄ በመሆኑ የቤተ ክርስቲያንንም አገልግሎት የሚያስፋፉ ስለሆነ በኦሮሚያ ቤተ ክህነት አመራሮች ላይ ተላለፈ የተባለው የስልጣን ክህነትና የአገልግሎት እግድ ጥፋት ስለሌለባቸው እግዱን አንስተናል። በአዲስ አበባ ሀገር ስብከት የካህናት አስተዳዳሪ ኃላፊ የሆኑት አባ ገብረ ኢየሱስ በበኩላቸው የኢትዮጵያ ኦርቶዶክስ ተዋሕዶ ሲኖዶስ ያስተላለፈ ውሳኔ የኦሮሚያ ቤተ ክህነት አደራጅ ኮሚቴ አካሄድ ቤተ ክርስቲያኑን ያከፋፍላል በሚል ስጋት ነው ብሏል። ያወገዘው የለም። ሲኖዶሱ ተሰብስቦ ያው አንዱ አጀንዳ የኦሮሚያ ቤተ በዚህ በኦሮሚያ ግን ያው ከንስልጣነ ክነት ነው የያዘው ከዛው ድረስ እንዲመከሩ በአገር ሽማግሌዎች በአባ ገዳዎች እንዲመከሩ ና ቤተ ክርስቲያን ከመክፈል ይልቅ ቤተ ክርስቲያን ወደ አንድነት የምትመጣበትን ነገር እንዲፈጠር ነው ሲኖዶሱ አብዛኛው ሲወያይበት የቆየው ና በወቅቱም ተጠርቶ እንዲጠየቁም የሚል ነበር ና ነገር ግን ያው በዚህ ሰዓት ያው የሉም፣ እሳቸው ውጭ ናቸው። አድራጅ ኮሚቴው ወክሎ ማብራሪያ የሰጡት ልቃ ልቃነ ጳጳሳት አደራጅ ኮሚቴው እየሰራ ያለው ስራ በቤተ ክርስቲያን ሕጉ የሚደገፍ ነው በማለት ገልጿል። ለአሜሪካ ድምፅ ሀይዳምጦ ነኝ ከአዲስ አበባ።